በከፍተኛ የሙስና ወንጀል ተጠርጥረው በቁጥጥር ስር ከዋሉ ሶስት ወር ሊሞላቸው በጣት የሚቆጠሩ ቀናት ነው የቀራቸው። የሳውዲ አረቢያ መንግስት ከፍተኛ ባለስልጣናትና ታላላቅ ባለሀብቶች በሳዑዲ አልጋውራሽ መሐመድ ቢን ሰልማን የሚመራው የሀገሪቱ ጸረ ሙስና ኮሚሽን ከገንዘብ ዝርፊያ ጋር በተያዘ በ100 ቢሊዮን ዶላር ጠርጥሮ ነው ዘብጥ ያወረዳቸው። ታዲያ ለደረጃቸው የሚመጥን በሚመስል መልኩ በሀገሪቱ አለ የተባለውን ባለ አምስት ኮኮብ የሪት ካርልተን ሆቴል ነው ለተጠርጣ ዎቹ ቱጃሮች ማረፊያነት የተመረጠው። ሃምሳ ሰባተኛው የዓለማችን ቱጃር ልዑል ወሊድ ቢን ጥላል ቢን አብዱልአዚዝ መገናኛ ብዙኃን ቅንጡ እስር ቤት ካሉት ሪት ካርልተን ሆቴል ከመውጣታቸው በፊት ለሮይተርስ መግለጫ ሰጥተዋል። ለሶስት ወራት ያህል የቆዩበትንም ቤት አስጎብኝተዋል። ታዛቢዎች ሽበታቸው ጨመረ፣ ሰውነታቸው ቀነሰ፣ ጎስቆልቆልም ብለዋል ቢሉም ልዑል ወሊድ ቢን ጥላል ግን ምንም የጎደለብኝ የለም ነው ያሉት። መግለጫ በሚሰጡበት ወቅት የተስተካከሉት ባይመስልም ጸጉር አስተካካያቸው ጭምር በፈለጉት ጊዜ እንደሚ መጣላቸው ከኩባንያዎቻቸው የስራ ኃላፊዎች ጋርም እየተወያዩ ስራቸውን ሲመሩ እንደነበር ነው ያወሱት። ለእስር የዳረጋቸው ጥፋት ሰርተው ሳይሆን ከሳውዲ መንግስት ጋር ያለመናበብና ያለመግባባት ብቻ መሆኑን አጽንኦት ሰጥተውበታል። ምንም የጎደለብኝ ነገር የለም። በጣም በተዝናና ሁኔታ ነበር ያሳለፍኩት። ለመንግስትም እነሱ እስከፈለጉ ድረስ እዚህ መቆየት እንደምችል እንደምችል ነው ስነግራቸው የነበረው። ምክንያቱም በእኔ በኩባንያዎቼም ሆነ ከእኔ ጋር ንክኪ ባላቸው ተቋማት እውነት የሆነውን ነገር ሁሉ እንዲያውቁትና እንዲያረጋግጡት ስለምፈልግ ነው። ለ30 ደቂቃ በቆየው የቪዲዮ ቃለ መጠየቅ ልውል ወሊድ አያያዛቸውን በተመለከተ በአንዳንድ መገናኛ ብዙኃን ይቀርብ የነበረው ዘገባ የተዛባ ብለውታል። አንዳንድ መገናኛ ብዙኃን አሁንም ለልውሉ መፈታት ምክንያቱ የከፈሉት አሊያም ለመክፈል የተስማሙት ገንዘብ ነው ቢሉም እርሳቸው ግን ዝርዝሩን ለሌላ ጊዜ ይቆይ ቢሉም ምንም አይነት ገንዘብ እንዳልከፈሉ ነው ያስታወቁት። የሳውዲ አረቢያ ልዩ አቃቢ ሕግ ምክር ቤት እንዳስታወቀው ደግሞ የሙስናውን ጉዳይ የሚመለከት ልዩ ችሎት አቋቁሟል። እንዲመልሱ የተጠየቁትን ገንዘብ ለመመለስ ፈቃደኛ ባልሆኑት ላይም በቅርቡ ክስ ይመሰረታል። ከድርድር ውጭ በፍርድ ቤት መዳኘት የወሰኑ ከ60 በላይ ባለሀብቶችና ባለስልጣናት በቅርቡ ከርዕሰ መዲናዋ ሪያድ ወጣ ብሎ ወደሚገኘው ሀየር እስር ቤት መዘዋ ወራቸው ይታወሳል። በቅንጡ የሪትስ ካርልተን ሆቴል የሚገኙትም ከዘጠና በላይ ባለሀብቶች በሚቀጥሉት ሁለት ቀናት ውሳኔ እንደሚሰጣቸው ተገልጸዋል። ለዚህም ሆቴሉ ከሚቀጥለው ወር አጋማሽ ጀምሮ መደበኛ ስራውን እንደሚጀምር እያስተዋወቀ መሆኑን በማሳያነት የሚያቀርቡ በርካታ ናቸው። ትውልደ ኢትዮጵያዊው ቱጃር ሼህ መሐመድ አላሙዲንን ጨምሮ ይህ ዘገባ እስከተጠናቀረበት ሰዓት ድረስ በሪትስ ካርልተን ሆቴል የሚገኙ ተጠርጣሪዎች በርካታ ንብረታቸውም ሆነ ጥሬ ገንዘባቸው በውጭ ሀገር መገኘቱ የሚፈልግባቸውንም ሆነ ያመኑትን ያህል ገንዘብ ገቢ ለማድረግ ያለው ሂደት የራሱን ጊዜ የሚፈልግ በመሆኑ እስካሁን ለመቆየታቸው ምክንያት ሊሆን እንደሚችል ለጉዳዩ ቅርበት ያላቸው፣ ነገር ግን ስማቸው እንዳይጠቀስ የፈለጉ የመረጃ ምንጮች ይገልጻሉ። ሼህ መሐመድ ሁሴን አላሙዲን ሳውዲ አረቢያ ሪያድ ካሏቸው ድርጅቶች በአንደኛው የሚገኙ የቅርብ ሰዎቻቸው እንደሚሉት ወደ ሪትስ ካርልተን የሚሄዱ ሹፌሮች ዝግጁ ሆነው እንዲጠብቁ ዛሬ ረፋዱ ላይ ተነግሯቸዋል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ እውን ባይሆንም በቀጣዮቹ ሰዓታት ሊፈቱ እንደሚችሉ ሌሎች ውስጥ አዋቂ ምንጮች ለዶቸ ቨለ ገልጸዋል። ይሁንና በሙስና ወንጀል ተጠርጥረው የታሰሩና ከመንግስት ጋር ባደረጉት ድርድር ጉዳያቸው እልባት ያገኙ ባለሀብቶችም ሆኑ ባለስልጣናት ለሚቀ የሚቀጥሉት ሶስት ዓመታት ከሳውዲ አረቢያ መውጣት እንደማይችሉም መመሪያ መተላለፉን ውስጥ አዋቂ ምንጮች አመልክተዋል። ስለሺ ሽብሩ ለዶይቼ ቬለ ሪያድ